እንደ አውሮፓውያን የቀን አቆጣጠር ጥር ስድስት ሁለት ሺህ ሀያ ፕሬዝዳንታዊ ምርጫ ውጤትን ለመቀልበስ በቀድሞ ፕሬዝዳንት ትራምፕ ደጋፊዎች የተፈጸሙትን ክሶች ለመመርመር የተሰየሙት የዩናይትድ ስቴትስ ህግ አውጪዎች ትላንት ማክሰኞ የአራት የህግ አስከባሪዎችን ስሜት የተሞላ ንግግር አዳምጠዋል። የተሰየመው ኮሚቴ የቀድሞ ፕሬዝዳንት ትራምፕ በአመፁ ውስጥ የነበራቸውን ተሳትፎም እንደሚመረምር ተመልክቷል። የምክር ቤቱ የቪኦኤ ዘጋቢ ካትሪን ጊብሰን የላከችልንን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የቀድሞ ፕሬዚደንት ትራምፕ ደጋፊዎች የ ሁለት ሺህ ሀያውን የምርጫ ውጤት ለመቀልበስ የምክር ቤቱ ህንፃ ላይ ጥቃት ከፈጸሙ ወዲህ ባለፉት ስድስት ወራት ውስጥ የሪፐብሊካን አባላት በዕለቱ የደረሰውን ከፍተኛ ጉዳት ሲያጣጥሉት ቆይተዋል። የምክር ቤቱ ጠባቂ ፖሊስ አባላት ግን ትናንት ማክሰኞ በሰጡት ቃል ይህን ውድቅ አድርገውታል። በምክር ቤቱ ፖሊስ የሆኑት አምሳ ለቃ አኩሊያኖ ጎኔል እንዲህ ይላሉ። በዚያን ቀን በምክር ቤት ውስጥ የተከሰተው የመፈንቅለ መንግስት ሙከራ ነበረ። ሌላ አገር ቢሆን ኖሮ ዩናይትድ ስቴትስ ድጋፉ አንተልግ ነበረ። ጎኔል በምክር ቤቱ በቀድሞ ፕሬዝደንት ደጋፊዎች በጭካኔ የተደበደቡ መሆናቸውን በመግለጽ የምስክርነት ቃላቸውን ከሰጡት አራት የህግ አስከባሪዎች መካከል አንደኛው ናቸው። ሌላኛው መስካሪ በዋሽንግተን አካባቢ የፖሊስ መምሪያ አባል የሆኑት ማይክል ፋኔን ናቸው፣ እንዲህ ብለዋል። at some point during the fighting, i was dragged from the line of officers and into the crowd. i heard someone scream, "i got one!" ተቀጣጣይ መሳሪያ ወሰዱ። ከዚያ በኋላ በቡጢና ጠንካራ ብረት መስሎ በተሰማኝ ነገር ይደበድቡ ይጀመረ። ጥቁሮችን የሚዘልፉ ያልተገባ ጸያፍ ቃል በመጠቀም ይራገሙና ይጮሁ የነበሩ ወደ 20 የሚሆኑ ሰዎችን የተቀላቀሉ ሌሎች ተሳታፊዎችም እንደነበሩ በምስክርነት ከቀረቡት የፖሊስ መኮንኖች አንዱ የሆኑት ሃሪዱን ተናግረዋል። በሁለት መቶ ዓመታት ውስጥ ለመጀመሪያ ጊዜ በምክር ቤቱ ላይ ተቃጥቷል ስለተባለው የከፋው አደጋ ምክንያት ለመመርመር በተቋቋመው ልዩ ኮሚቴ ፊት የተጀመረው የምስክርነት ቃል በስሜት የተሞላ እንደነበረም ተመልክቷል። ዴሞክራቱ የምክር ቤት አባል ቤኒ ቶምሰን እንዲህ ይላሉ There's no place for politics or partisanship. በዚህ ምርመራ ፖለቲካው ወይንም ትብብር ቦታ የላቸው። ዋናው ኃላፊነታችን እውነታዎች ወዴት እንደሚመሩን መከተል ብቻ ነው። ይሁን እንጂ በምክር ቤቱ ከፍተኛው የሪፐብሊካን ተወካይ የሆኑት ኬቪን መካርቲ እሳቸው ያቀረቡትን ሁለት የኮሚቴ አባላት ከኮሚቴው እንዲወገዱ መወሰናቸውን በመግለጽ የምክር ቤቱ አፈ ጉባኤ ናንሲ ፖሎሲን ተችተዋል። አፈጉባኤዋ ፔሎሲ ለኮሚቴው የሚመርጡት እሳቸው ብቻ የሚፈልጉትን ጥያቄዎች ብቻ የሚጠይቁ ሰዎችን ነው። ስለዚህ ያ ኮሚቴ ተቀባይነት የሌለውና የሚያቀርበውም ሪፖርት ውድቅ የተደረገ ኮሚቴ ነው። ማንም ሊያምነው የማይችል ቅጥፈት ነው። የሪፐብሊካን ፓርቲ አባላት ትራምፕን በመቃወማቸው ከአመራር የተወገዱትን ሊስ ቼኒን ጨምሮ በኮሚቴ ውስጥ የታቀፉት አባሎቻቸውን ሳይቀር እየተሟገቱ ነው። ቼኒ፣ ትራምፕ አመጹን በማነሳሳት የነበራቸው ትክክለኛ ድርሻ መመርመር አለበት ባይ ናቸው። በዚያች ዕለት ዋይት ሀውስ ውስጥ በእያንዳንዷ ደቂቃ ምን እንደተከሰተ ማወቅ ይኖርብናል። ከጥቃቱ በፊትና በኋላ የነበረውን እያንዳንዱ ስልክ፣ እያንዳንዱን ንግግር፣ እያንዳንዱን ስብሰባ ማወቅ አለብን። በመርማሪው ኮሚቴ ውስጥ የተሰየሙት ሰባቱ ዴሞክራቶች ለሰባት ሰዎች ሞት ምክንያት የሆነውን አመጽ አስመልክቶ ያላቸውን ድርሻ ለማወቅ የቀድሞ የዋይት ሀውስ ረዳቶችን በምርመራዎቻቸው ውስጥ ለማካተት የሚፈልጉ ይመስላል። በምስክርነት ሂደቱ የተሰማ ያለው አሳዛኝ ሁኔታ ሊለውጥ የቻለው በኮሚቴ ውስጥ ካሉት ሪፐብሊካኖች መካከል አንዱን ብቻ መሆኑ ዩናይትድ ስቴትስን ዝና ለመመለስ ባለው ጥረት ላይ የራሱን ድርሻ እንደሚኖረው ተመልክቷል። የሪፐብሊካኑ ተወካይ አዳም ኪዚንገር እንዲህ ይላሉ። እንደምታውቁት ዲሞክራሲ በመጥፎ ቀኖቻችን የሚተረጎም አይደለም፣ ይልቁንም ከእነዚህ መጥፎ ቀናት እንደምን አድርገን እንደምንወጣና ተጠያቂነት እንዴት አድርገን እንደምንወስድ ይወስነዋል። በሕዝብ ተወካዮቹ ምክር ቤት የተሰየመው የምርመራ ቡድን እስከ ዓመቱ መጨረሻ ድረስ ምርመራውን እንደሚቀጥል ተመልክቷል።